እኛ የምናድገው ሌሎችን በማንሳት ነው። የራሳችንን ችግር በራሳችን መፍታት እንችላለን በማለት ከ ስድስት ሺህ በላይ ወጣቶች ወጣት ለወጣት በሚል ስብስብ ስር ተመዝግበው የሙያ ልውውጥ፣ የእርስ በርስ የሀሳብ ድጋፍ፣ የልምድ ልውውጥ፣ የስልጠናዎች፣ የትስስር መድረኮችና የስራ ፍለጋና የቃለ መጠይቅ ስልጠናዎችን እየወሰዱ ይገኛሉ። የዚህ መድረክ መስራች ቃለ ወንጌል ተስፋዬ ወጣቶች የራሳቸውን የሆነ ችግር በራሳቸው መወጣት ይችላሉ ይላል አብዛኛው ችግር የተንጸባራቀ ያለው ወር የሚፈጠሩት ችግሮች ወጥቶ ዛንያሉ ግን ወጣቱም ራሱ የራሱ መፍትሄዎችን ማመንጨት ይችላል እና እንደ ትልቅ ራእይ ላይ የምታዩ ራሱን ችግር በራሱ ይፈታን ነው። በተለያዩ ድጋፍ ሰጪ ድርጅቶች ላይ ትኩረት ማያደርገው ወር ደግሞ በእነሱ ለመደገፍ ጥረት የማያደርገው አጀንዳ ማያራምድ ማለት ወጣት ለወጣት ዋና ዓላማው እኛ የምናድገው ሌሎችን በማንሳት ነው የሚል መፈክር አለው። ሁሉም ያለውን ሲያካፍል ሲያካፍል አሁን አባላቱ ራሱ ወደ ስድስት ሺህ በላይ ደርሰዋል እና እነዚህ ስድስት ሺህ ወጣቶች ራሳቸው ያላቸውን ነገር ሲያካፍሉ በጣም ብዙ እድል ይኖራል ማለት ነው። ሁሉም ሰው እያወቀው ይሄዳል። ይህን ነገር እንዴት መግባት እንዳለበት ሕክምናው ዘርፍ ሊሆን ይችላል የስነ ጥበባት ሊሆን ይችላል እና በተለያየ ዘርፍ ላያለው ከአዲስ አበባ ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ተመርቆ ከወጣ በኋላ ስራ ለማግኘት ብዙም ያልፈጀበት ቃለ ወንጌል ወጣቶች ላይ በሚሰራ ፕሮጀክት ስር ወደ ጅማ ዩኒቨርሲቲ ተጉዞ ያገኛቸው ወጣቶች ስለ ስራ ፈርጠራ፣ ስለ ልምድ ልውውጥ የነበራቸው ሀሳብ የሁሉም ወጣት ሀሳብ ቢሆንና ይህንን ነገር ብንጋራው ወደሚል ነገር እንደሄደ ይናገራል። ከዚህ በመነሳት ወጣት ለወጣት በሚል ዓላማ ተመርቀው የወጡ ወጣቶች እርስ በራሳቸው እየተረዳዱ ስራ የሚፈልጉበት ተገናኝተው የሚወያዩበት ና ትስስር የሚፈጥሩበትን መድረክ ከተለያዩ አጋር ድርጅቶች ጋር በመነጋገር ፈጠረ። በዋናነት ወጣት ለወጣት የሚሰራባቸው መንገዶች አንደኛው ስራ አጥነትን መቅረፍ ነው። ወጣት ባለሀብቶች አሉ ና እነዚህ ወጣት ባለሀብቶች ሌሎች ወጣቶች ላይ ዩኒቨርስቲ ቢያደርጉ ኦር ደግሞ ድርጅታቸው ውስጥ የተሞክሮ ስልጠና ላክ እንደ ኢንተርንሽፖች ምናምን እንዲሰጡ ማመቻቸት ሁሉም ወጣት በያለበት በየድርጅቶች ውስጥ ሌላ ተጨማሪ እድል እንዲፈጠር ማድረግ እና በዋናነት ስራ ቀረፌታ ላይ ነው የምንሰራው። ብዙም ተሳክቶልናል። እሱ ላይ በዩኔስኮ ኤግዛምፕል ብሰጥልሽ ዩኔስኮ እድል አለ ብቻ ሳይሆን የምንለው አንድ ወጣት እንዴት ዩኔስኮ መግባት እንዳለበት መንገዱን ማሳየት ቀነገደቡን ማሳወቅ ማንጋማ መልከት እንዳለበት እንዴት አድርጎ መከታተል እንዳለበት የሚለውን ነገር ማሳወቅ ፕሮጀክቱን የምንቀርጠው እራሳችን ነን ለምሳሌ የመጀመሪያ ወር ላይ የአየር ንብረት ለውጥ ዙሪያና የአካባቢ ጥበቃ ላይ ከሆነ ብለን ወሩን የቀረጥ ነው በዛ ዙሪያ ላይ ያሉ ጠንካራ ወጣቶችን ቦታው ላይ ጠርተን ድርጅቶች ሊሆን ይችላሉ የምናዘጋጀበት መድረክ ነው ስለዚህ በየወሩ የፕሮግራሞች አሉ ወጣቶቹን በአካል ሰብስበን የምናገኝበት ማለት ሁለተኛው ደግሞ ዌብሳይትም አለን ቻናሎች አሉ እንደ ቴሌግራም አይነት አለ። የተለያዩ ሚዲያ እንጠቀማለን። ከዛ ውጭ ደግሞ ፕሮግራሞቹ ይቀረጻሉ። እነዚህ ነገሮች መድረስ ለማይችሉ ወጣቶች ለም ስንልክላቸው፣ ስለዚህ ካሉበት ቦታ ሆኖ ያንን ነገር እንዲማሩ እናደርጋለን ማለት ነው። በዚህ ፕሮግራም ላይ የተመዘገቡ ወጣቶች ተገናኝተው ሀሳብን ከመካፈል በዘለለም የተለያዩ የስልጠናና የትምህርት እድሎችም እንደሚያገኙ ቃለ ወንጌል ያክላል። ፕሮግራሙን የተሳተፉት ሰዎች ወጣቶች ብዙ ናቸው። በእርግጠኝነት ከስድስት ሺው ከአንድ ሺ በላይ ተሳትፏል፣ በቀጥታ ማለት ነው። በስድስት ወር ውስጥ የተመዘገበው ነገር ምንድን ነው? ወደ ሀያ ስምንት ልጆች ስራ አግኝተዋል። ከዛ በተጨማሪ ደግሞ ወደ አስራ ስድስት ልጆች የውጭ ሀገር ፕሮግራም አግኝተው ሄደው ሰልጥነው መጥተዋል። ስለዚህ ይህ ነው ያለው በግልጽ ስናስቀምጠው በወረቀት ማለት ነው። የፕሮግራሙ ተሳታፊ የሆነችው ሩት ክንፈም በዚህ ፕሮግራም ላይ በመሳተፌ ከኔ ጋር ተመሳሳይ ፍላጎት ያላቸው ወጣቶችንና የዓለም አቀፍ የውድድር መድረክን አግኝቼ መሳተፍ ችያለው፣ ትላለች የምንተጠቀም ሽ ብትይ አንደኛ ነገር እውቀት አግኝቻለሁ በጣም ብዙ የሚያዘጋጁት ዝግጅቶች ወጣት ተኮር ናቸው እኔ የምናገኘ መሰለሽ በወጣት ለወጣት ቴሌግራም ቻናል ምክንያት አንድ ስልጠና እድል አለ እዛ ስልጠና ላይ ሄድኩኝ ከዛ በኋላ የኢግናይት አፍሪካ የሚባል ውድድር አለ የሶሻል ኢንተርፕራይዝ ውድድር አለ እዛ ላይ እንሳተፋለን እሺ አልኩኝ የዛው የወጣት ለወጣት ተከታታዮች ናቸው ከዛ ተመዘገብን እዛ ውድድር ላይ የኛ የቀረም ሊሆን ፕሮፖዛል ለውጭ አገር ላትን ከአፍሪካ ውስጥ ተመሳሳኞቹ እኛ ስምንተኞቹ አሽንልተናል ና ይሄ ራሱ ለእኛ ትልቅ እድል ነው። ወጣት ለወጣት የሚያዘጋጀው መድረስ አይኖር ኖሮ በግሌ ይህንን እድል አላገኝም ነበረ። ሙልቀን አንተነህም የሩትን ሀሳብ ይጋራል። በዚሁ ፕሮግራም ላይ በመሳተፉ ስልጠናዎች እና የስራ እድል እንዳገኘ ይናገራል። በመጀመሪያ ያው ወጣት ለወጣት በማህበራዊ ድረገጽ ነበረ እድሉን መጀመሪያ ያገኘው ለመሳተፍ በኋላም እዛ ላይ ከግሩፕ አባላቶች እና መሳጮች ጋር በመተዋወቅ እንዲሁም እኔ የሚበኩለኝ አስተዋጽኦ ማድረግ ጀመርኩኝ ማለት ነው። ወጣት ለወጣት ሰበሰብ ላይ መሳተፍ ከጀመርኩ በኋላ የተለያዩ ስልጠናዎች ላይ ለመካፈል ችያለሁ። የኤራዝመስ በአውሮፓ ህብረት ስር በሚተዳደር የስኮላርሺፕ እና የትሬኒንግ ፕሮግራም አሰልጥነው ነበረ። ከዚህ በተጨማሪ የተለያዩ የስራ እድሎች ይወጣሉ። እዛ ላይም በመለጠፍ ነው አሁን የሚሰራውን ስራ ያገኘሁት። በመጨረሻም ቃለ ወንጌል ወጣት ለወጣት ወደፊት አድማሱን አስፍቶ ወጣቶች የችግር ሳይሆን የመፍትሄ ሀሳቦችን ይዘው እንዲገኙ በሀገር አቀፍ ደረጃ የመስራት ሀሳብ እንዳለው ተናግሯል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው